ሰላም ጤና ይስጥልኝ፣ የሴላ ቤተሰቦች የመጽሐፈ ሩትን ጥናት ከኛ ጋር እየተከተላችሁ ነው። በታሪኩ ልክ እንደኛ እየተደመማችሁ ነው ብለን እናስባለን። ዛሬ በሩት ሶስት ስለ ግልጽነት፣ ስለ ፍቅር፣ ስለ መቤዠት ስንወያይ፣ ስንሟገት አብራችሁን እንደምትቆዩ ተስፋ እናደርጋለን። በዚህ ጥናት ውስጥ ጠለቅ ብለው እንዲሄዱ የሚያግዞ የጥናት መመሪያ አዘጋጅተናል። ይህንን መመሪያ በድረ ገጻችን ሴላ ኢትዮጵያ ዶት ኦርግ ሩት ወይም ደብሉ ደብሉ ደብሉ ዶት ኤስ ኢ ኤል ኤ ኤች ኢ ቲ ኤች አይ ኦ ፒ አይ ኤ ዶት ኦ አር ጂ አር ዩ ቲ ኤች በመሄድ አግኝተው ሊያወርዱት ይችላሉ። እንኳን ደህና መጣችሁ። እንደገና የእግዚአብሔርን ቃል አብረን እንድናጠና የሩት መጽሐፍ ምዕራፍ ሶስት ላይነን ያለ ነው በማንበብ እንጀምራለን። ከዛ ወደ ጥናት እንሄዳለን። ምዕራፍ ሶስት ከቁጥር አንድ ጀምሮ አማቷም ነዋሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አሁን ከገረዶች ጋር የነበርሽ በት ቦኤዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ። ገብተሽም እግሩን ግለጪ፣ ተጋደሚ። የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች። አማቷም ያዘዘቻትን ሁሉ አደረገች። ቦኤዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ምክር አጠገብ ሊተኛ ሄደ። ሩትን በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀን ለሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ። እንሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘርጋ አለችው። እርሱም መልሶ እንዲህ አላት። ልጄ ሆይ እግዚአብሔር ይባርክሽ። ከዚህ በፊት ካደረግሽው ይልቅ አሁን የአሁኑ በጎነትሽ ይበልጣል። ባለጠጋም ሆነ ድሀ ወጣት ወንድ ፈልገሽ አልሄድሽምና፣ አሁንም ልጄ ሆይ አትፍሪ። የምትጠይቂውን ሁሉ አደርግልሻለሁ። አንቺ ምግባረ መልካም ሴት መሆንሽንም የአገር ሰው ሁሉ ያውቀዋል። ምንም እንኳ እኔ ቅርብ የስጋ ዘመድ መሆን የተረጋገጠ ቢሆንም ከእኔ ይልቅ መቤዥት የሚገባው ቅርብ የስጋ ዘመድ አለ። ከዚህ ደሪ ሲነጋም ሰውየው ሊቤዥሽ ከፈለገ መልካም ነው፣ ይቤዥሽ። የማይፈልግ ከሆነ ግን በህያው እግዚአብሔር አምላክ እምላለው እኔ ይቤዥሽ፣ አለው እስኪነጋም ድረስ እዚህ ተኚ። ስለዚህም ሩት እስኪ ነጋ ድረስ እግርጌው ተኛች። ዳሩ ግን ማንም ሰው ተለይቶ ሊታወቅ በማይችልበት ሰዓት ቀደም ብላ ተነሳች። እርሱም ሴት ወደዚህ አውድማ መምጣቷ እንዳይታወቅ አላት። እንዲሁም በላይሽ የደረብሽውን ልብስ አቅርቢልኝ፣ ዘርግተሽም ያዥው አላት። ዘርግታ እንደያዘችም ስድስት መስፈሪያ ገብስ ሰፍሮ አሸከማት። ከዚያም ወደ ከተማ ተመለሰች። ሩት ወደ አማቷ እንደተመለሰች ኖሃሚን፣ ልጄ ሆይ የሄድሽበት ጉዳይ እንዴት ሆነ ብላ ጠየቀቻት። ሩትም ቦዔዝ ያደረገላትን ሁሉ ነገረቻት። ቀጥላም ወደ አማትሽ ባዶ እጅሽ እንዳትመለሺ በማለት ይህን ስድስት መስፈሪያ ገብስ ሰጠኝ አለቻት። ኖሃሚንም ልጄ ሆይ የሚሆነውን ነገር እስክታውቂ ድረስ ታገሺ። ጉዳዩ ዛሬውኑን ልባት ካላገኘ ሰውየው አርፍም አለቻት። ስለዚህ እዚህም ክፍል እነዛኑ ሰዎች ነው የምናገኛቸው። ቦአዝ ሩትን እና ናኦሚን ነው የምናገኘው እና ኑሃሚን እዚህ ጋር አንድ ውሳኔ ስቶስን ነው የምናያት አደለ? ቁጥር አንድ ላይ ለዚች ሴት አሁን የሆነ ተስፋ ታያት አደል? የሆነ አሁን አይዲያ መጣላት ምንድን ነው ያለችው እረፍት ልፈልግልሽ ማለት ማረፊያ ቤት ልፈልግልሽ አይገባኝም ወይ? ያ ልጄ ወይ የሚመችሽን ቤት እንድፈልግልሽ አይገባኝም? አሁን ልክ በቃ እሱ ሄዳ ቃርማ እዛ ባለፈው ሳምንት እንዳወራው ምዕራፍ ሁለት ላይ ቃርማ ምን ብላ ለፍታ ስትመጣ በእጇ ያዘውንችውን ብዙ በረከት አይታ የት ዋልሽ አልሻልቻት በዋዝጋነ ውስጥናት አሁን መጣላት ሀሳቡ፣ አይዲያው መጣላት ማለት ነው። አሁን የሚመችሽን ቤት ልሰራልሽ አይገባኝም? ምን ብላ የሆነ መመሪያ ሰጠቻት አለ። እስቲ መመሪያው ምን የሚል ነው? ቁጥር ሶስት እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሺ፣ ወደ አውድማ ውረጂ። ነገር ግን መብልና መጠጡን እስኪጨርስ ድረስ ለሰውየ አትታዩ አለቻትና ምንድን ነው ከዛ ምን አድርጊ ያለቻት? ሂደሽ በተኛም ጊዜ በሚተኝበት ስፍራ ተመልከቺ ገብተሽም እግሩን ግለጪ ተጋደሚም፣ የምታደርጊውን እሱ ይነግርሻል። ሶ መጀመሪያ ስለዚህ ስለ መጀመሪያ ሁለት መመሪያ ነው የሰጠቻታል። መጀመሪያ ተጣጠቢ ሽቶ ተቀቢ የሚለውን ነገር ነው አይደል? ይሄን ነገር ሲጠለቅ ብለን ስናየው ምን ነበረ? የሩት ህይወት ምን ነበረ? ባሏ የሞተባት ሴት ናት አይደል? እና ምንድን ነው የሚለብሰው ባሏ የሞተባት ሴት ልብሳቸው ሁልጊዜ ለምጥ ያለበት ሰው፣ ለምጣም ነኝ የሚል ልብስ ይለብሳል አይደለ? እንደዛ ነው የሚለዩት። ባሏ የሞተባትም ሴት ደግሞ እኔ ባሏ የሞተብኝ ሀዘን ላይ ያለው ሴት ነኝ፣ እና እስከ ተወሰነ ጊዜ የሆነ ልብስ ለብሰው በዛ መቅረብ አለባቸው። ያን ምን ያህል ጊዜ እዛ እንደቆየች ባናውቅም፣ አሁን እዚህ ጋር አንድ ኃላፊነት ሰጣታለች። በቃ አንድ ዘመን ተቀይሯል፣ የሆነ የወቅት ለውጥ ተቀይሯል። አሁን ልብስ አሁን ተጣጠቢ አሁን ቅቤ ቅባት ተቀቢ አሁን ሽቶ ተቀቢ ተቀቢና ምን አድርጊ ነው፣ ራስሽን እያለቻት እያለችው ራስሽን አዘጋጂ ራስሽን ምንድን ነው ፕሬዘንተብል አድርጊ፣ ሰው ፊት የሚቀርብ ሰው አድርጊ ሚቀርብ አንድ ሀዘን እየተወል እየወለቀላት ነው ማለት ነው አይደል? አንድ ሀዘን ልብሷን ወይም ደግሞ አይደንቲፋይ የሚያረጋቸው ነገር አለ። አሁን አለ ቄሴ ቄስ ልብስ ይደርሳል። እና ባለ የሞተባትም ሴት የራሷ አይነት አለባበስ አላት። በቃ ያ ዘመን አበቃ እያለቻት ነው አይደለም። እና ወደ ሆነ ለተለየ ጊዜ እያዘጋጀቻት ነው። ከዛ ደግሞ እሱን ደግሞ ስንመለከት መጀመሪያ ይህንን መመሪያ ስትሰጣት ከመጽሐፍ ቅዱስ ታሪኮች ስንመለከት ከዚህ በፊት እንዲህ አይነት ልብስን የማዘጋጀት የማጣጠ ተቀቢ ምናምን የማታሪክ ትዝ ይላችኋል። አስቴር ትዝ ይላችኋል። አለ ባለሟሉ በንጉሱ ፊት ልትቀርብ ስትል በቃ የሆነ ሰረሞኒያል የሆነ ወይም ስነ ስርዓት ያለው አጸዳድ፣ አቀባብ ሽቶ ምናምን አድርጎ ሲያዘጋጃት ታያላችሁ። ይሄ ደግሞ ወደ አዲስ ኪዳን ደግሞ ቅድም ወደኋላ ላ ነ ወደ አዲስ ኪዳን ደግሞ ስንሄድ ስለዚህ ማንን ታስታውሳታላችሁ? ያስታውሳችኋል። ከመጽሐፍ ቅዱስ ታሪክ ፊት ማጨማደድ እንዳይኖርባት ራሷን ለንጉስ ማቅረብ ያለባት ማን አለች? አዲስ ኪዳን ውስጥ ቤተ ክርስቲያን አለች። ኤፌሶ ምራፍ አምስት ላይ ላይ እንደዛ ነው። ማኑ ግን ቤተ ክርስቲያንን ደግሞ የሚያጣጥባት እና የኢንስትራክሽኑን የሚሰጣት ማን ውስጥ መመሪያውን የሚሰጣት መንፈስ ቅዱስ ነው። አደለ እንዴ ለንጉሱ ለጌታ ለኢየሱስ ለሙሽራዋ የሚያዘጋጃት ከልብ የሆነ መገረዝ እንዲኖራት አይደል ልቧ እንዲታጠብ ኢቨን ህሊናዋ እንኳን በክርስቶስ ኢየሱስ ደም ከሞተ ስራ ሁሉ ነጽቶ የፊት መጨማደድ እንዳ በቃሉ መታጠብ ታጥባ ራሷን ለንጉሱ መምጣት ማዘጋጀት አደለ እንዴ ለሚቤዣት ሰው የምትጠብቅበትን ሂደት ነው አሁን እዚህ ጋር የምናያት ናኦሚ እንደውም ይሄንን ስፍራ ስትይዝ ነው ምናየው ስለዚህ ይሄ ታሪክ በደንብ ማቴዎስ ምዕራፍ አንድ ላይ ለምን እንደገባ በደንብ እየተረዳን እንመጣለን ማለት ነው። እና ምንድን ነው የሚላት እየተዘጋጀች ያለችው ለአንድ ለሚቤዣት ሰው ፊት ለመቅረብ የሚደረግን መዘጋጀት ነው አይደል? ከዛ ግን ስለዚህ የምትሉት ካላችሁ ጨምሩ፣ ስለ ቤተ ክርስቲያን ጌታ ኢየሱስ ክርስቶስን ለመገናኘት ስለሚኖራት ዝግጅት ወ እኛ ማለት ነው ቤተክርስቲያን፣ እኔ አንቺ አይደለ ሐዘን የሌለባት ፊት መጨማደድ ማለት ምን ማለት ነው? ኒወይ ማዘን ማለት ነው። ከሆነ ተጨማደደ አሁን እንደዛ ፊት መጨማደድ እንዳይኖርባት አድርጎ በቃሉ ማጠብ እያጠባት አይደለም። እንደዛ አድርጎ ራሷን እሷን ለክርስቶስ ያዘጋጃታል እና እችንም እንደዚሁ ሲያዘጋጃት እናያለን። ራሳችንን ቤተክርስቲያንን እዚጋ እናያለን ጌታ ኢየሱስን እውነተኛ የሚቤዠውን አሁን ቦዓዝ የሚበዥ ነው አይደለ? ዘመዳችን የሚለው ቃል ደጋግሞ ደጋግሞ ይሆናል። ኢየሱስ ክርስቶስ ዘመዳችን ነው የሆነው። እኛ ለምን ጠላቶች ነበርን። አሁን እግዚአብሔር ቤተሰቦች ሆነን ይህንን ነው በጣም እዚህ ጋ የምናየው። እና ሁለተኛው ግን እዚህ ጋ ቁጥር አራት ላይ ምንድን ነው የሚለው ከባድ ነው ምንድን ነው የምትላት ጊዜ የሚተኛበት አልጋ ልብሱን ገልጠሽተኛ አይደለም ያለቻት። አስተውሉ የተጻፈውን እናንብ። ምኑም ገልጠሽተኛ ነው፣ እንትና ኳት እንትን ነው አይደለም እንዴ? ስፔሲፊክ ነው፣ ስፔሲፊክ ነው። ትንሽ አሳሳቢ ነው፣ አስደንጋጭ፣ አስደንጋጭ ነው። ከዛ በኋላ ደግሞ ነው ዝቅ ብላችሁ ደግሞ ምንድነው ያ እሷ ምን ልክ እንደዚህ ያደረገችው ሄዳ እግሩን ገልጣ ተኛ ይችላል አይደለም የቱ ነው ሰባት ላይ ጀምሮ ቦኤዝም ከበላ ና ከጠጣ ሰውነቱን ደስተኛ ካሰኘ በኋላ በህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ ችግሩንም ገልጣ ተኛች። ምንድን ነው ግር ገልጦ መተኛት ነው ያደረገችው ነገር ግን ገብቶናል አደለ? ከባድ ነው የምጠይቃት ጥያቄ አደለ? እንደ ሰው የምንጠይቀው ጥያቄ እና ሁለት አይነት ነገር እናያለን። አንደኛ እንዳልሹ በጣም ብዙ ነገር በተለይ አሮጌው ኪዳን ሊሆን ላለው ነገር ጥላ ስለሆነ ብዙ ምሳሌያዊ አነጋገር ነው አደለ? ብዙ ነገር እና ምንድን ነው እያለቻት ምንድን ነው እየጠየቀች ያለችው ምንድን ነው ሩት እየጠየቀች ያለችው? እዚጋ ይሄን በማድረጓ ምንድነው የምትጠይቀው? አንደኛው ተበዥኝ አቋሟ እንግሊዝኛ እንትን ጣልብኝ ያለችው እኮ እያደረገች ግልጽ እያደረገች ምንድነው መጎናጸፍ ነው። ጣልብኝ ማለት አልብሰኝ፣ ሸፍነኝ። ምን እየጠየቀች ነው ያለችው? ጥበቃን እየጠየቀች ነው። ከቨሪንግ እየጠየቀች ነው አደል? እንደገና ዘር እየጠየቀች ነው አይደለም? ባለፈውን በተማር ሚዩት እንዳየኑ ዘር በጣም አስፈላጊ ነው። በዛ ጊዜ ሰዎች መቼም ለፍቅር አያገቡም። ለግንኙነት ለስጋዊ ግንኙነት አያገቡም። ወይም ደግሞ እንደው በቃ ለወዳጅነት እንደው አብረን እንድናረጅ ነው ምናምን አያገቡም። ለቤተሰብ ነው በተለይ በዛ ጊዜ እና የሚያገቡት ለዘር ምድርን ለመውረስ ነው የሚያገቡት እና ይህንን ነገር ነው የምትጠይቀው፣ ያለችው። ሌላስ ምን እየጠየቀች ነው? እስቲ ምን ታያላችሁ? ሌላ ይሄን ስጠይቀው ምንድን ነው ሌላ ነገር የምትጠይቀው? እንት ነስ እየጠየቀች ነው አይደል? መቀራረብ እየጠየቀች ነው። እና ምሳሌያዊ ስለሆነ የብሩ ኪዳን ስለሆነ አሁን ወደኛ ቅድም እንደተናገር ነው የክርስቶስ እና የቤተክርስቲያንን ነገር በጣም እያሳየን ስለሆነ ወደ ኢየሱስ የምንጠጋው ምንን ፈልገን ነው? ምንን ጠይቅ ምንድን ነው የሚሰጠን? ሽፋንን ነው የሚሰጠን። ዘር ነው ከእርሱ የሆነን ዘር እንድንሆን ነው የምንጠራው። ሌላስ? ፕሮቴክሽን ጥበቃ እንጠራለን። ብዙ አይደለም። ስለዚህ እግሩን ገልጣ እንድትተኛ የምትጠይቃት ነገር ምንድን ነው እየጠየቀቻት ያለችው? አሚ ለእኛ በሀያ ሀያ ወይም በሀያ አስራ ሶስት በሀያ አስራ ሶስት ይሄ ነገር ካየናቸው ብዙ ፊልሞች ሊሆን ይችላል። አይምሯችንን የሚወስደው ወደ አንዳንድ ቦታዎች ነው። እሱን የምነጋገራለን ግን ምንድን ነው እሷ ግን እዚህ ጋር እየጠየቀች ያለችው እዚህ ሰውዬ ጋር ስትመጣ አሁን የተነጋገርናቸውን ነገሮች ነው የምትጠይቀው። በቃ ቤት እና ቤተሰብነትን የውርስን፣ ጥበቃን ምክንያቱም እንደተነጋገርነው ቅድም ባለፈው እንደተነጋገርነው ብዙ ክፉም ነገሮች አሉ አይደለ የወንዶች ሊያጠቋቸው ይችላሉ። እሷም ብቻዋን ያለች ሴት ናት፣ ያለገባች ሴት ናት፣ ናሚም ያላገባች ሴት ናት። ስለዚህ መጠጊያን እየጠየቀች ነው፣ ማረፊያን እየጠየቀች ነው አደለም? እኛም ወደ ክርስቶስ ስንሰደድ፣ ወደ ክርስቶስ ስንመጣ እነዚህ ሆኑ ነገሮች ነው የምናገኝ ነው ከእሱ አደለ? ጥበቃን እናገኛለን፣ መሸሸግን በሱ ውስጥ እናገኛለን፣ ዘላለም የማይጠፋ ዘርን እናገኛለን። ከማይጠፋ ዘር ነው የተወለድ ነው። እና እነዚህ አይነቶችን ነገሮች ነው የምናያዋለው እነሀን ይሄ ጥያቄሽን መልሶልሽ መልሶልሽ እንደሆነ አላውቅም ግን በዛው ልክ ደግሞ ስናየው አንዳንድ ነገርን መረዳትም እንችላለን። ምን ያህል ነው አንድ ሴት እራሷን ማውጣት ይባላል እስቲ ቡቸር ሰፋተር ወጣ ወጣ በይ ብሏችሁ አውቃለሁ። እስቲ ግቢ ታይ ተቀላቀይ ከሰው ጋር ምናምን ወጣ ወጣ በይ ምናምን ምናምን ይባላል። ግን ምን ያህል ነው ወጣ የሚባለው? አንዳንዴ በጣም አስፈሪ ወጣጣ አለ አይደል? እንደ ከአለባበስ ጀምሮ ወጣጡ ትንሽ ዓይን ያወጣ ያወጣ ነው አይደል? እንደ እስቲ ሩቲየ ወልቲ ነበር እኔ አይ ቲንክ ሄ ካለንበት አሁን ሩት ከነበረችበት ቦታ እና ጊዜ አንጻር የኖሃሚን የተናገረቻቸው ነገሮች ብዬ ማስበው በባህል ውስጥ የተለመደ ነገር ወይ ደግሞ በዛ በዛ ጊዜ የሚቤዥ ሰው የሚቤዥን ሰው ፈልገሽ እንዲቤዥ ስትፈልጊ፣ ፕሮቴክት እንዲያደረግሽ ስትፈልጊ የሚደረግ ስርዓት ነው ብዬ ነው ማስበው። እኔ ስር ይሄንን ዝም ብዬ ሳነብ እንጂ ዝም ብላ ተነስታ ለምን እጁን ግለጫው አላለቻት እንላለው? አንዳንድ ላይ ነበር አዎ። ምንም እንደዚህ ሚል ነገር ስለሌለ እኔ እኔ የምንረዳው ምንድን ነው? በዛ ጊዜ በዛ ሰዓት የሆነ የሜቤጀት የቱጋን እኔ እዚህ ጋር ብዬ ሪፈር ማድረገው ነገር የለም። እኔ ግን ማይ አንደርስታንዲንግ ማስበው የሆነ ስፔሲፊክ ነገር ትእዛዝ ነው የምታዛት ስፔሲፊክ ነው። ስፔሲፊክ መሆኑ ምን ያሳየኛል? የሚደረግ ነገር ነበር እንዴ ብዬ እንድጠይቅ ያደርገኛል ይሄ ነገር ትሬንድ ነበር እንዴ ይሄ ነገር የሚደረግ ነገር ነበረ ግን እኔ እሱን በጣም ፈልጌ ነበር ኬት አንጠታው ነው ብዬ እኔም ኬት እንዳመጣችሁ ይላል ማንድ አንድ እንደው ከሞዓብ ይዘው መጣ ነው ዲብያ አስቤ ነበረ ግን እሱም የሚያሳየን ነገር የለም አይ ከሞዓብ እንዳላመጣችሁ ግን ምን ያሳያል መሰለሽ በነገጠ እና የእሱ ሪያክሽን ቱ ደግሞ እሱም ደሞ ሪያክት የሚያደርግበት መንገድ እንትን አይደለም አንቺ እዚህ ምን ትሰራለሽ? አይነት አይደለም። ያውቃል ይሄ ምን ማለት እንደሆነ። ምክንያቱም ይሄን ተጠቃው ነው አይመስለኝም። ይሄንሽ ደነገጠ ዘወራለም አንድ ሴት እግርጌ ተኝታ ነበር። ማነሽ አላት። እርሶን ባሪያ ዋርሳ እኔ ነኝ አለችው። ስለዚህ ከዛ በኋላ ልብስንም በባሪያ ላይ ዘርጋ አለችው። ቦዓዝም አላት እግዚአብሔር በእግዚአብሔር የተባረክሽ ሁኚ። ባለጠጋም ደሃን ብለስ ጎበዛዝትን አልተከተልሽምና። ስለዚህ እኔ እኔ አንደርስታንድ እያረኩት ያለሁት በዚህ አካሄድ ኑሃሚን የምታደርገውን ነገር ታቅ ነበር። ሩትን እንደዚህ አንድ አድርጊ፣ ሁለት አድርጊ፣ ሶስት አድርጊ ስትላት የዚህ ኮንስኮንስ የዚህ ውጤት የሆነ ነገር አለ ብላ ታስብ ነበር። እሱም ደግሞ እኔ እንግዲህ ካየሁት አንጻር ቦዔዝ አንቺ እዚህ የምንሰራ ያለሽ እንደዚህ እኮ አይደረግም አንቺ እንደዚህ ብዙ ነገር አላላትም። ዋርሳ ነኝ ስትለው ኢሚዲየትሊ እንትንን ዘርጋ፣ ልብስህን ዘርጋብኝ ወደ ምርቃት ይሄዳል። ደግሞ ይሄ ሰውዬ እግዚአብሔር ይባርክሽ፣ የተባረክሽ ሙኝ ባለጠጋና ደሃን ብለሽ ጎዛሴን አልተከተልሽም። እና እቺ ሴትዮ ቆንጆ መሆኗ እናውቃለን። እቺ ሴትዮ ወጣት ናት። እቺ ሴትዮ በሱ እንትን፣ እቺ ሴት በሱ እርሻ ላይ እንትን ያለሽ ነበረች። እና ኦፕሽን ነበረሽ። ነገር ግን ትክክለኛውን መንገድ ተከትለሻልና እግዚአብሔር ይባርክሽ ያላት ነው የመሰለኝ። እኔ ያ አንደርስታንድ ያረኩት እንደዛ ነው። ያ ምንም እኮ እርግጠኛ ነበረች ትልካት። ምን እንደምታረጊ ነግርሻል። አንቺ ልጅ ከተኛሽ በኋላ ምን ማረግ እንዳለብሽ ይነግሩሻል ብላታለች። እኔ እንደውም ማለት አሁን ሀና መሩት የሚያላችት ነገር ፕሮሰሱ ማለት እኔ በዛ ሰዓት ለቦዬዝ ክሊክ አደረገለት ወይም ገባው ብዬ የማስበው ልትቤሽኝ የምትገባው አንተ ነህ ቅርብ ዘመዴ ነህ ስትለው፣ ኦኬ ሺ ጉዳዩ ገባው ብዬ ነው የማስበው እንጂ እግሩን ገልጣ ስለተኛች በዛ ፕሮሰስ ውስጥ የተረዳው ነገር አለ ወይ ብዬ ለማሰብ ምክንያቱም ደግሞ ነጋና አለሴት መምጣቷን እዚ ሳይ እንግዲህ ያላት እኔ ሳስበው ወይት የሆነ የሆነ ነገር አለ እዛ ጋ ብቻ ኢንክሉሲቭ አይመስልሽም? እኔ አሁን እዛ ጋ ኖሀሚን ይሄንን ትዕዛዝ ካዘዘቻት በኋላ እግሩ ምግልጭ ተጋደሚ አደለ ከዛ ሀኒ እንዳለችው የምታደርጊውን ከዛ በኋላ እሱ ይነግርሻል። ያ ማለት እኔ እኔ እንደገባኝ ስቴፖቹን ይህ እነዚህን ስቴፕ አንቺ መሄድ ይኖርብሻል። ከዛ ከዚኛው ስቴፕ ቀጥሎ ያለውን እሱ ያውቀዋል። ግን ሌላ ስቴፕ የለም እዛ ጋር የምትደርስበት አይደለ? ሊኖር ይችላል። ግን ከዛ በኋላ ደግሞ መጨረሻም ላይ ቁጥር 16 ላይም ስንሄድ 16 ነው፣ 18 አካባቢም ስንሄድ ይሄ ነገር እስኪፈጽም ድረስ አይቆይም፣ እንትን አያደረግም ትለዋለች። እና እኔ አንደኛ ከዚህ ምዕራፍ ማስበው እንደ ሰደን እንደተረዳው ሳይሆን የሆነ አንደርስታንዲንግ ከኋላ የነበረ አንደርስታንዲንግ አለ እንደ ብዬ እንድጠይቅ ያደረገኛል። በጊዜውም እኮ አይ ቲንክ ይህን ማሳ ራፕ ማድረግ እንችላለን። ግን በጊዜውም መጀመሪያም ሩትን ሲያይ እንደሁም በድሮ ትርጉም አማርኛው እቺ ቆንጆ ሴት ማና ቆንጆ ሴት ነው የሚለው ያ ኢንቴንሽን ወይም ያ የልብ ፍላጎት እንደነበረ ኦኬ እሺ። ሰፋ ያለ ግምት ሊሆን ይችላል፣ ግን የእኔ ግምት ነው። የመጽሐፍ ቅዱስ ይሄንን ነው ስ ክሊር ላይ አይናገርም፣ ግን ገና ቆንጆነቷን ካስተዋለ እና ያደረገላትን ነገር ስናስብ ምናምን አይ ዶን ነው ሜ ቢ ንሃ ምንም የተረዳችው ግን ኤኒዌይስ ዋናው ግን ምስትሬሽ እንዳናደርገው እየተነቀቀ ማለት ነው። ግን ሱ የጠየቀችው ጥያቄ አለ እና እሱ ጥያቄ በጣም ኢንትርስቲንግ ነው ሴቶች አቋማው በጣም ግልጽ ነው። በቃ ማለት በዛ ጊዜ ሳይ አንዳንድ ጊዜ የሆነ ከፈለገኝ እንደፈለገኝ ያሳየዋለሁ ወይም ስልክ ሲደውል ቆየት እንደዚህ ጊዜ ይጥራ ወይም እንደዚህ የሆነ አይነት ጨዋታ አለው እና የእግዚአብሔር ቃል ግን በጣም ግልጽ ነው። በምሳሌም በዳይሬክሽንም አለ ኦነስት እንድንሆን ወይም ግልጽ እንድንሆን፣ በተለይ ደግሞ ማለት ትክክለኛውን እውነተኛውን ነገር እንድንናገር የእግዚአብሔር ቃል በአንድም በሌላም በብዙ ይናገራል። ይሄም የሩትም ታሪክ እንዴት ገና ከመጀመሪያው አቋሟ በጣም ግልጽ ነው። ቆይ እስኪ ፈልገኝ እንደሆነ ሊ እስኪ ትንሽ ልጠብቅ አትችልም? ም በቃ ቦኤዝ ይህንን አይቶ ላይክ አይ ጓደኝነት ፈልጋ ነው ወይም አይ እንትን ቆይ ማለት በዛ ለዘመን ስናወርደው ማለት ነው አይ ቆይ እስኪ ሊዘመድ ፈልጋ ነው ጨዋታ ፈልጋ ነው ና አይልም። ኢትስ ክሊር በቃ ምን እየፈለገች እንደሆነ ግልጽ ነው እና አይውሽ በዛሬ ጊዜ ሩት በዚህ ሁኔታ ልታስተምረን የምትችለው ወይስ ግልጽነት ነው። በቃ ከሆነ ሆነ ኢንትረስቱ ካለ አለ ኢንትረስቱ ከሌለ የለም። እንነጋገረው ና ነ ግልጹ አቋማችንን ግልጽ አረግ ማለት ነው። አዎ ይህንኑ ነው እኔም ለማለት የምችለው ምክንያቱም አንደኛ ነገር መጀመሪያ ነገር እንዲህ አይነትን ወዳጅነት ስንፈልግ የምንፈልገው ትዳር ነው መሆን ያለበት አይደለ? እኛ ክርስቲያኖች ስለሆነን ትዳር ከሆነ ደግሞ የክርስቶስና የቤተ ክርስቲያንን ምሳሌነት የምናሳይበት ነገር ስለሆነ ይሄ ጨዋታ ምናምን እዚህ ጋ ቦታ የለውም። የሚያሳፍርም ነገር አይደለም። የከበረ ነገር ነው። በዚያ ውስጥ ደግሞ ክርስቶስንና ቤተ ክርስቲያንን የሚመስል ከሆነ ደግሞ የክርስቶስ ቦታ ነው አይደለ? ሰማይን ዙፋኑን ለቆ መጥቶ እኛን መፈለግ። ስለዚህ የኛ ቦታ እግዚአብሔር ባለን ቦታ መቀመጥና ቅድም እንዳደረገችው መስራት ነው እንጂ ሄደን ራሳችን ያንን ሰው መፈለግ ነው ብዬ አላምንም። ግን ቅድም ዳያና እንዳለችው ሁኔታው ግን ሲመጣ እና ሲፈጠር ጥያቄውም ሲመጣ አፖርቹኒቲውም ሲመጣ እውነተኝነት አስፈላጊ ነው። እኔ አይ ረመንበራን ታሪክ ልንገራችሁ። ሶ፣ እኔ ባለቤቴ ስጠይቀኝ መጀመሪያ መጀመሪያ አልገባኝም ነበረ አልገባኝም ነበረና፣ ይሄ ልክ አይደለም ገብቶኛል። የጠየቀኝ ጥያቄ ገብቶኛል፣ ግን አልተቀበልኩትም። ኦኬ። ስለዚህ አይሆንም ብዬ ዘጋሁት። ከዛ በኋላ ከጥቂት አመታት በኋላ ግን በጣም እንትን አለ። ተግባባን፣ በደንብ ገባኝ፣ እሱም ማንነቱ ገባኝ ምናምን። ይሄ ነገር አሪፍ ነበረ ምናም ብዬ መጸለይ ጀመርኩኝ እንደገና ማለት ነው። ከዛው እግዚአብሔር፣ አሁን ይሄ ነገር ቢሳካ በጣም ደስ ይለኛል ብዬ መጸለይ ስጀምር፣ ስልክ ደውሎ አንድ ቀን እኔ እንደዚህ እንደዚህ ነው ብሎ ያው ማንም ሰው እንደሚጠይቀው ሲጠይቀኝ፣ ልክ ነኝ ሲለኝ አዎ ትክክል ነው አልኩ በፍጥነት ማለት ነው፣ ባንዴ። ከዛ ለእሱ አይነት መልስ አልተዘጋጀውም

ቅድም እንደተነጋገር ነው ምን ያህል ነው ራሳቸውን ማውጣት ያለባቸው። በተነጋገረው መሰረት በስራው ላይ ነው ራሳቸውን ማሳየት ያለባቸው። እዚህ ጋር ደግሞ ዋናው ትልቁ ነገር ሩት የፈለሰፈችው ነገር ሳይሆን እዚህ ጋር መንፈስ ቅዱስን ቦታ ይዛ እየተጫወተች ያለችው ናዖሚ ናት። የምሰጣትን ኢንስትራክሽን በጣም መከተሏ ላይ ነው አትኩሮታችን እና እኛ እግዚአብሔር የሚሰጠንን ማንኛውንም መመሪያ በመታዘዝ ስንከተል እግዚአብሔር ያለን ቦታ እንደምደርስ እንደምንደርስ ነው የምናየው። ግን ከዛ በተረፈ ያለው ይሄ ነገር ከየት መጣ ምናምን የሚለውን ብዙ መጽሐፍ ቅዱስ ስለማይገልጥልን እዛው ጋር እንተዋለን። ሌላው ልጄ ሆይ እግዚአብሔር ይባርክሽ። ከዚህ በፊት ካደረግሽው ይልቅ አሁን የአሁኑ በጎነትሽ ይበልጣል። ባለጠጋም ሆነ ድሀ ወጣት ወንድ ፈልገሽ አሊድሽምና፣ አሁንም ልጄ ሆይ አትፍሪ። የሚጠቂውን ሁሉ አደርግልሽ አደርግልሻለሁ። አንቺ ምግባረ መልካም ሴት መሆንሽን የሀገሬ ሰው ሁሉ ያውቃል ይላል። ስለዚህ እንደገና ስለ ሩት የምናየው አንድ አንድ ማንነቷ ምንድን ነው? የሀገር ውስጥ ሕዝቡ ሁሉ ስለ መልካምነቷ ያውቃል። ስለዚህ አሁን ነቀፌታ ያለው ማንነት ይዛ አይደለም እሱ ፊት ይመጣል ወይም ደግሞ ጥያቄ ውስጥ የምትገባ ሴት አይደለችም። ሲጀመር ስትመጣ ኦልሬዲ የሆነ ማንነቷን አዎ በተከታታይ ሆነት አሳይታለች። እና አጠያያቂ የሆነ ማንነት አይደለም ያለ እሱን ብቻ ሳይሆን እሱ በኋላ ምን ይላታል፣ ማንም ሰው ሳያይ ጨለማ እንዳለ ሂጂ ይላታል። ለምን የራሱንም ባህሪውን የእሷንም ባህሪ ይጠነቀቅለታል። በማያመች ሁኔታ በማያመች ቦታ መገኘት እንደሌለባቸው አድርጎ ያሳያታል። ምትን ይላታል እና የእሱም ባህሪ በሀገሩና በከተማው የታወቀና የተከበረ ሰው ነው። እሷም በሀገር ውስጥ ምግባረ መልካም ሴት በሆኗ የታወቀ ነው። ይሀኛውንም ለመጠበቅ እንደገና ደግሞ በነገታ አንድ ነገር ለማድረግ መውጣት አለበት። ስለዚህ ኦልሬዲ የተበላሸ ማንነት ይዘው ከሆነ የነገ ምራፍ አራት ላይ የሚያመጣውን ንግግር ያበላሽበታል አለ እና በጣም አንድ ነገር ያስተምራል። ምንድነው? ይሄም ጥሩ ምግባር ወይም ጥሩ ባህሪ በአንድ ሌሊት በአንድ ጀንበር የሚሰራ ነገር አይደለም። እሷም በሌሊት መታሱ አልጋው ስራው ድማው ስር ስትተኛ ኦልሬዲ ስለ እሷ በሀገር ሁሉ የተሰማ ማንነት ባይምሮ ላይ አለ። ከዛ አንጻር ነው ኢንጌጅ የሚያደርጋት አይደለ? እሱም ደግሞ ነገ ሄዶ ምራፍ አራት ላይ ለሚያደርገው ነገር እዚህ ጋር ባህሪውን ሲጠብቅና እንትን ሲልና እናያለን አይደል? እና በአንድ ጀንበር የሰው ማንነቱ አይሰራም ወይም ደግሞ አይሰራምም፣ አይፈርስም ወይ የሚፈርሱ ነገሮች በአንድ ቀን ሊያፈርሰው ይችል ይሆናል ግን በአንድ ቀን አይሰራም እና የተከታታይ የሆኑ ነገሮችን ነው የምናየው። እና መጨረሻ ላይ ለማጠቃለል ኑኃሚንም ልጄ ሆይ የሚሆነውን ነገር እስክታውቂ ድረስ ታገሺ፣ ጉዳዩ ዛሬውኑ እልባት ካላገኘ ሰውየው አያርፍም አለቻት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምክንያቱም እግዚአብሔርን በእኛ ሕይወት ውስጥ ያለውን ሀሳብ እልባት ሳያገኝ መድረስ ያለበት ቦታ ሳያደርስ አይተወንም መንገድ ላይ ምክንያቱም ሰውየው ወይም ቦአዝ እዚህ ጋር የክርስቶስን ማንነት ነው እያሳየን ያለው አለ በይሄ ብሉይ ኪዳን ስለሆነ ጥላ ስለሆነ ሊሆን ለሚጣላለው ለእውነተኛው ነገር ጥላ ስለሆነ፣ ጌታ ኢየሱስ ክርስቶስ የሚበጀን እሱ ዘመዳችን፣ እሱ የሚያነሳን ጥላ የሚሆነን ከለላ የሚሆነን መንገድ ላይ አይተወንም፣ ያሰበንበት ቦታ ያሰበልን ቦታ ያደርሰናል፣ የሚለውን ነው ከዚች ክፍል የምንረዳው። አሜን። ስለዚህ አሁን ወደ ጸሎት እንሄዳለን። ሩት ትጸልይልናለሽ። እግዚአብሔር አባታችን እናመሰግናለን። የሩት መጽሐፍ አጥንተናል እግዚአብሔር ሆይ ምዕራፍ ሶስትን እግዚአብሔር ሆይ፣ ከዚህ ውስጥ ደግሞ ያየነውን ነገር እግዚአብሔር ሆይ፣ አንተ በኛ ሕይወት ውስጥ የጀመርከውን ነገር እስከ ፍጻሜው እንደምትወስደው ነው እግዚአብሔር ሆይ፣ በአንተ ውስጥ የምናየውን ታማኝነት በአንተ ውስጥ የምናየውን የሚበዣት ጉልበት እግዚአብሔር ሆይ በዚህ ውስጥ እናያለን፣ ጌታ ሆይ ስለዚህ ደግሞ እናመሰግናለን። ጌታ ሆይ የጸናን እንድንሆን የመንፈስ ቅዱስ የምሰጠንን መመሪያና መንገዶችን በሙሉ በጽናት እንድንከተል ጉልበት ሰጠን ዘንድ ደግሞ እንጸልያለን። ስለ ሁሉ ተመስገን በጌታ በ የሩት ምዕራፍ ሶስት ጥናታችን ይህን ይመስል ነበር። የመጨረሻው የሆነውን የምዕራፍ አራት በሚቀጥለው ሳምንት አይተን ወደ ቤርሳቤ ህይወት ጥናት ደግሞ እንቀጥላለን። በድረገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ፣ በኢንስታግራም፣ በዩቲዩብ፣ በቴሌግራም በስማችን ሴላ ኢትዮጵያ ብላችሁ ፎሎ በማድረግ የተለያዩ ቁም ነገር አዘል ቪዲዮዎች፣ መጣጥፎች፣ የመጽሐፍ ቅዱስ ጥናቶች እንዲሁም ውይይቶች ተካፋይ እንድትሆኑ ጋብዛችኋለን።